questions and answers. ፍቃድ ብታገኙ ትመጣላችሁ? አዎ ካገኘን እንመጣለን። ውድ ከሆነ ለምን ጊዮን ሆቴል ትቆያላችሁ? በከተማው ውስጥ ሌላ ሆቴል የለም። አንድ ሰዓት ካለፈ ወደ ቤቱ ይሂድ። አዎ ይሂድ። ለማ ከበላ ትበላለህ? አዎ ከበላ በላለሁ። ለራት ከጠሩህ ትሄዳለህ? ከጠሩኝ እሄዳለሁ። ዝናብ ከመጣ ወደ ቤትሽ አትሄጂም? ዝናብ ከመጣ ወደ ቤት ይሄዳለሁ። ጎማውን ካደሱት ገንዘብ ትሰጧቸዋላችሁ? ገንዘብ ካለን እንሰጣቸዋለን። አሁን ከመጡ ደብዳቤ ትሰጣቸዋለህ? አዎ እሰጣቸዋለሁ። በሆቴሉ ውስጥ ዶሮ ወጥ ከእንቁላሏ ካገኘህ ትበላለህ? ካገኘሁ እበላለሁ። ፓስታ ሹታ ቢያቀርብላችሁ ትበላላችሁ? ካቀረበልን እንበላለን። ፀሐይ ስትገባ ጨረቃ ትወጣለች። አዎ ፀሐይ ከገባት ጨረቃ ትወጣለች። ወንድምህ ትምህርት ቤት ቢገባ ትገባለህ? ከገባ ገባለሁ። አሜሪካ ከመጣችሁ ስንት ዓመት ሆነ? አስር ዓመት ሆነ። አማርኛ መማር ከፈለገ ለምን ወደ ኢትዮጵያ አይሄድም? ከአንድ ሳምንት በኋላ ይሄዳል። የዛሬ ሳምንት ከመጣችሁ ወደ እኛ ታመጣታለህ? አዎ፣ ከመጣች አመጣታለሁ። አለሁ ፍቃድ ከጠየቃችሁ ታገኛላችሁ። አዎ፣ ከጠየቅን እናገኛለን። ገንዘብ ካለው በመኪና ወደ ሀረር መሄድ ይችላል። አዎ፣ ገንዘብ ካለው መሄድ ይችላል። ቤታቸውን ካሳደሱ ስንት ዓመት ሆነው? ሁለት ዓመት ሆኖታል። አባትና እናትህን ካየሃቸው ስንት ጊዜ ሆነ? አንድ ዓመት ሆነ። መኪና ካለህ ለምን አንዳንድ ጊዜ እዚህ አትመጣም? ጊዜ የለኝም። ከአሜሪካ ከመጣ አቶ ዮሐንስን ማን አየው? አቶ ለማ አየው። ወንድምህ አዲስ አበባ ከሄደ ደብዳቤ ጻፈ? አንድ ጊዜ ብቻ ጻፈ። መጽሐፉን ከጠየቀች ለምን አልሰጠሃትም? እሷ መጽሐፍን መውሰድ አልፈለገችም። ብዙ ገንዘብ ካላቸው ለምን መኪና አልገዙም? መኪና አያስፈልጋቸውም? አሜሪካ ውስጥ ትምህርት ቤት ቢያገኙ ይሄዳሉ። አዎ፣ ደህና ትምህርት ቤት ካገኙ ይሄዳሉ። ምሳዋን ከበላች ማንበብ አትፈልግም። የምትፈልግ አይመስለኝም። እናትህና አባትህ ከመጡ ትመጣለህ? ከመጡ እመጣለሁ። በጠዋት ብመጣ አብረህ መሄድ እችላለሁ? አዎ፣ ጠዋት ከመጣህ አብረን እንሄዳለን። መሄድ ከፈለግህ ትወስደኛለህ። መሄድ ከፈለግህ ወስደሃለሁ።